ትንቢተ ሕዝቅኤል ምዕራፍ ሰላሳ ሶስት የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ለሕዝብህ ልጆች ተናገር እንዲህም በላቸው፣ ሰይፍን በምድር ላይ ባመጣሁ ጊዜ የምድር ሕዝብ ከመካከላቸው ሰውን ወስደው ለራሳቸው ጉበኛ ቢያደርጉ፣ እርሱም በምድር ላይ የመጣውን ሰይፍ ባየ ጊዜ መለከትን ቢነፋ፣ ሕዝቡንም ቢያስጠነቅቅ፣ የመለከቱን ድምፅ የሚሰማ ሰው ባይጠነቀቅ ሰይፍ መጥቶ ቢወስደው ደሙ በራሱ ላይ ይሆናል። የመለከቱን ድምፅ ሰምቶ ስላልተጠነቀቀ ደሙ በራሱ ላይ ይሆናል። ቢጠነቀቅስ ኖሮ ነፍሱን ባዳነ ነበር። ጉበኛው ግን ሰይፍ ሲመጣ ቢያይ መለከቱንም ባይነፋ ሕዝቡንም ባያስጠነቅቅ ሰይፍም መጥቶ አንድ ሰው ከእነርሱ ቢወስድ እርሱ በኀጢአቱ ተወስደዋል፤ ደሙን ግን ከጉበኛው እጅ እፈልጋለሁ። አንተም የሰው ልጅ ሆይ ለእስራኤል ቤት ጒበኛ አድርጌሃለሁ። ከአፌ ቃሌን ስማ፣ ከእኔም ዘንድ አስጠንቅቃቸው። ኀጢአተኛውን ኀጢአተኛ ሆይ በእርግጥ ትሞታለህ ባልሁ ጊዜ ኀጢአተኛውን ከመንገዱ ታስጠነቅቅ ዘንድ ባትናገር ያ ኀጢአተኛ በኀጢአቱ ይሞታል፣ ደሙን ግን ከእጅህ እፈልጋለሁ። ነገር ግን ከመንገዱ ይመለስ ዘንድ ኀጢአተኛውን ብታስጠነቅቀው እርሱ ከመንገዱ ባይመለስ በኀጢአቱ ይሞታል፣ አንተ ግን ነፍስህን አድነሃል። አንተም የሰው ልጅ ሆይ የእስራኤልን ቤት እናንተ በደላችንና ኀጢአታችን በላያችን አሉ፣ እኛም ሰልስለንባቸዋል፣ እንዴትስ በሕይወት እንኖራለን ብላችሁ ተናግራችኋል፣ በላቸው እኔ ሕያው ነኝና ኀጢአተኛው ከመንገዱ ተመልሶ በሕይወት ይኖር ዘንድ እንጂ ኀጢአተኛው ይሞት ዘንድ አልፈቅድም፣ ይላል ጌታ እግዚአብሔር። የእስራኤል ቤት ሆይ ተመለሱ፣ ከክፉ መንገዳችሁ ተመለሱ ስለምን ትሞታላችሁ? በላቸው። አንተም የሰው ልጅ ሆይ የሕዝብህን ልጆች እንዲህ በላቸው፣ በበደለበት ቀን የጻድቅ ጽድቁ አያድነውም፤ ኀጢአተኛም ከኀጢአቱ በተመለሰበት ቀን በኀጢአቱ አይሰናከልም። ጻድቁም ኀጢአት በሠራበት ቀን በጽድቁ በሕይወት አይኖርም። እኔ ጻድቁን በእርግጥ በሕይወት ትኖራለህ ባልሁ ጊዜ እርሱ በጽድቁ ታምኖ ኀጢአት ቢሠራ በሠራው ኀጢአት ይሞታል እንጂ ጽድቁ አይታሰብለትም። እኔም ኀጢአተኛውን በእርግጥ ትሞታለህ ባልኩ ጊዜ እርሱ ከኀጢአቱ ተመልሶ ፍርድንና ቅን ነገርን ቢያደርግ፣ ኀጢአተኛውም መያዣን ቢመልስ፣ የነጠቀውንም ቢመልስ፣ በሕይወትም ትእዛዝ ቢሄድ፣ ኀጢአትም ባይሠራ፣ በሕይወት ይኖራል እንጂ አይሞትም። የሠራው ኀጢአት ሁሉ አይታሰብበትም። ፍርድንና ቅን ነገርን አድርጎአል፣ በእርግጥ በሕይወት ይኖራል። ነገር ግን የሕዝብህ ልጆች የጌታ መንገድ የቀና አይደለም ይላሉ። ነገር ግን የእነርሱ መንገድ የቀና አይደለም። ጻድቅ ከጽድቁ ተመልሶ ኀጢአትን ቢሠራ ይሞትባታል። ኀጢአተኛውም ከኀጢአቱ ተመልሶ ፍርድንና ቅን ነገርን ቢያደርግ በሕይወት ይኖርበታል። እናንተ ግን የጌታ መንገድ የቀና አይደለም ትላላችሁ። የእስራኤል ቤት ሆይ፣ በእያንዳንዳችሁ ላይ እንደ መንገዳችሁ እፈርድባችኋለሁ። እንዲህም ሆነ። በተማረክን በዐሥራ ሁለተኛው ዓመት በዐሥረኛው ወር ከወሩም በአምስተኛው ቀን ከኢየሩሳሌም ያመለጠ አንድ ሰው ወደ እኔ መጥቶ ከተማይቱ ተመታች አለኝ። ያመለጠውም ሳይመጣ በመሸ ጊዜ የእግዚአብሔር እጅ በእኔ ላይ ነበረች፤ በነጋውም ወደ እኔ እስኪመጣ ድረስ አፌን ከፈተ፤ አፌም ተከፈተች። ከዚያም በኋላ እኔ ዲዳ አልሆንሁም። የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ በእስራኤል ምድር ባሉ በባድማ ስፍራዎች የተቀመጡ፣ አብርሃም ብቻውን ሳለ ምድሪቱን ወረሰ፣ እኛም ብዙዎች ነን፣ ምድሪቱም ርስት ሆና ለእኛ ተሰጥታለች ይላሉ። ስለዚህ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፤ ከደም ጋር ትበላላችሁ ዐይናችሁንም ወደ ጣዖቶቻችሁ ታነሣላችሁ፣ ደምንም ታፈስሳላችሁ። በውኑ ምድሪቱን ትወርሳላችሁን? ሰይፋችሁን ይዛችሁ ቆማችኋል። እርኩስ ነገርን ታደርጋላችሁ፣ የባልንጀሮቻችሁንም ሚስቶች ታስነውራላችሁ። በውኑ ምድሪቱን ትወርሳላችሁን? እንዲህም በላቸው ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና በባድማ ስፍራዎች ያሉ በሰይፍ ይወድቃሉ፣ በምድረ በዳ ያለውን ለአራዊት መብል አድርጌ እሰጣለሁ፣ በአምባዎችና በዋሻዎች ያሉ በቸነፈር ይሞታሉ። ምድሪቱንም ባድማና ውድማ አደርጋታለሁ። የኃይልዋም ትዕቢት ይቀራል። የእስራኤልም ተራሮች ባድማ ይሆናሉ፣ ማንም አያልፍባቸውም። ስላደረጉትም ርኵሰት ሁሉ ምድሪቱን ባድማና ውድማ ባደረጉ ጊዜ እኔ እግዚአብሔር እንደ ሆንሁ ያውቃሉ። አንተም የሰው ልጅ ሆይ፣ የሕዝብህ ልጆች በቅጥር አጠገብና በቤት ደጆች ውስጥ ስለ አንተ ይናገራሉ እርስ በርሳቸውም አንዱ ከአንዱ ጋር እንሂድና እግዚአብሔር ያለው ቃል ምን እንደሆነ እንስማ፣ ብለው ይናገራሉ። ሕዝብ እንደሚመጣ ወደ አንተ ይመጣሉ፣ እንደ ሕዝቤም በፊትህ ይቀመጣሉ፣ ቃልህንም ይሰማሉ። ነገር ግን አያደርጉትም። በአፋቸው ብዙ ፍቅር ይገልጣሉ፣ ልባቸው ግን ስስታቸውን ትከተላለች። እነሆ አንተ መልካም ድምፅ እንዳለው እንደሚወደድ መዝሙር፣ ማለፊያም አድርጎ በገና እንደሚጫወት ሰው ሆነህላቸዋል። ቃልህንም ይሰማሉ፣ ነገር ግን አያደርጉትም። እነሆ ይህ ይመጣል፣ በመጣም ጊዜ እነርሱ ነቢይ በመካከላቸው እንደነበረ ያውቃሉ።